the voice of America በሶማሌ ክልል አስራ አንዱ ዞኖችና ስድስቱ የከተማ አስተዳደሮች ውስጥ ዛሬ ሰልፍ ተካሂዷል ተብሏል። ሕወሓት በሰሜን እዝ ላይ ፈጽሞታል የተባለውን ጥቃት ለማውገዝ ሰልፍ መካሄዱን ያደረሰን ዘጋቢያችን አዲስ ቸኮል፣ በምስራቅ ሀረርጌ ሶስት ወረዳዎችም ተመሳሳይ ሰልፍ መካሄዱን በተከታዩ ዘገባ ያስደምጠናል። ሰልፉ ህወሓትን የሚቃወም እንደሆነ ነው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊዋ ወይዘሮ ሂቡ አህመድ የሚናገሩት። የሰልፉ ዋና አላማ አንደኛ የቲፒኤልኤፍ በመከላከያ ሰራዊት ሰሜን ህዝብ ላይ የወሰዱትን አጸያፊና አስደንጋጊ ማውገዝ ነበረ፣ ዋነኛው አላማ ሁለተኛ ያው እንደ ሶማሌ ክልል ህዝብ እኛ ምናምነው በተለየ ሁኔታ የህወሀት ጥንፈኞች እኛ ላይ ያደረሱት ብዙ በደሎች አሉ። በባህላችን፣ በሃይማኖታችን እና በማንነታችን ተገናርገው እንደዚሁም ንብረታችንን ዘርፈውታል። የሴቶች የተደፈሩበት፣ ሽማግሌዎች የተገደሉበት፣ ሰው በጅምላ የተጨፈጨፈበትና ከነህይወቱ በተቀበረበት ጊዜ ነው ያሳለፍነው። ይህንን ጊዜ ዋነኛ ተጠያቂ የሆኑት አመራሮች እና የቲፒኤልኤፍ ጀኔራሎች ነበሩ። እነዚህ በህዝባችን ጥያቄ መሰረት ወደ ህግ እንዲቀርቡልን ፕላክያ ሰራዊቱ ያነሳውን እርምጃ እየደገፍ ልክ ተልኳቸውን ሲጨርሱ ደግሞ እነዚህም በህግ እንዲያቀርቡልን የምንጠይቅበት ሰልፍ ነበር። በቀደሙት አመታት ለእስር ድብደባና እንግልት ተዳርገው የነበሩ የሃይማኖት አባቶች፣ ሴቶችና ሌሎችም የህብረተሰብ ክፍሎች በወቅቱ ንግግር ማድረጋቸውን ወይዘሮ ሂቦ ገልጸዋል። በስፍራው የተገኙት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድም በህወሀት ቡድን ላይ የተወሰደ ነው ያሉትን እርምጃ እንደሚደግፉ አስታውቀዋል። የህወሀት ቡድን እኔ ከሞትኩ ሰርዶ አይብቀል በሚል ፈሊጥ ሀያ ሰባት አመታት ሀገራችን ህዝቦች ሲያጋድል ከቆየ በኋላ ስልጣን እንዴት አጣለሁ በማለት በማይሆን የበላይነት ስሜት እኛ ብቻ ነን መምራት የምንችለው፣ እኛ ብቻ ነን ማስታደር የምንችለው በሚል ፈሊጥ ስልጣን ካታ ወዲህ ህዝቡ እንዳያረጋጋ ሰዎች በዘር እና በሃይማኖት እንዲጋጩ እንዲጋደሉ እየሰራ ነበር። ረሻ ላይ አሁን ያየኑ በጣም አሳዛኝ ክህደት በመከላከያ ሰራዊት ላይ ፈጽሟል። ይህን ለመቃወም የወጣው እጅጋ ህዝብ የህወሀትን የሀያ ሰባት ዓመት ግፍ በሶማሌ ክልል ላይ ያካሄደውን በዚህ በደም ደግሞ ምንም ተጠያቂነት እንደማይሰማው ስለሚያሳይ የመከላከያ ሰራዊት የሚያደርገውን ተጋድሎ እንደግፋለን። የፌደራል መንግስት በህወሓት ላይ የወሰደ ያለውን የህግ ማስከበር ስራ በሙሉ ልብ እንደግፋል በተመሳሳይ በምስራቅ ሐረርጌ ዞን በጎሮጉቱ ሜታና ጉርሱም ወረዳዎች የህወሓት ቡድንን የሚያወግዝ ሰልፍ የተካሄደ ሲሆን ከ150 በላይ ሰንጋበሬዎችም ለመከላከያ ስጦታ መቅረባቸውን የዞኑ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኑሬ መሀመድ በተለይ ለቪዮ አስታውቀዋል። የደም ልገሳም እየተደረገ መሆኑ ነው አቶ ኑሬ አክለ የገለጹት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬ በተያያዘም ተመሳሳይ ዓላማ ያላቸው ሰልፎች በሲዳማ ክልል ሐዋሳ ከተማ፣ በአፋር ብሔራዊ ክልላዊ መንግስትና በኦሮሚያ ክልል ከተሞች ተደርገዋል ይለናል የሐዋሳው ዘጋቢያችን ዮናታን ዘብዴዎስ። ተጨማሪ ዘገባ አለው። ዛሬ በሐዋሳ ከተማ የተካሄደው እና ቁጥራቸው የበዙ ሰልፈኞች በአደባባይ የተገኙበት ሰልፍ ሁለት ዓላማ ያለው ሲሆን በኢትዮጵያ መከላከያ ሰራዊት ላይ በህወሓት የተፈጸመውን ጥቃት ማውገዝ እና ጥቃቱን ተከትሎ መንግስት የወሰደ ያለውን ሕግ የማስከበር እርምጃ መደገፍ መሆኑ ተገልጧል። ሕግ የማስከበር ተግባርን እንደግፋለን እንደግፋለን። በሰልፉ የሐዋሳ ከተማ ነዋሪዎችና ከሲዳማ ክልል ወረዳዎች የመጡ ሰዎች የተገኙ ሲሆን ሲዳማዎች የወደዱትን በሚያወድሱበትና የጥሉትን በሚነቅፉበት በሲዳማ ሀገር ሽማግሌዎች በሚከወን ቀይጣላ በተሰኘ ባህላዊ ስርዓት ተታጀበ ነበር። የሐዋሳ ከተማ ነዋሪ ወይዘሮ ዘውሪቱ ቦጋሌ ለድጋፍና ለተቃውሞ በአደባባይ ከወጡ ሰልፈኞች ውስጥ አንዱ ሲሆኑ የተሰማቸውና ቢደረግ ብሎ የሚያስቡትን ለቪኤ ተናግሯል። በህዋት የተመራው ኃይል በመከላከያ ሰራዊታችን ላይ የከፈተውን ያጠቀው ጥቃት በማውገዝ ነው የወጣው። እኔም ደግሞ ከመንግስት ጎን በመቆም ድጋፍ ለመስጠት እዚህ ቦታ የተገኘሁት። በኢትዮጵያ ህልውና ላይ ተደራደሩ የሚሉ አካላትን ሀሳብ አልቀበልም። ነገር ግን ወንጀልኖችን ለመያዝ በሚደረገው ሂደት ውስጥ ንጹሐን ሰለባ መሆን የለባቸውን ብዬ አምናለሁኝ ብለዋል። የተወጋች ኢትዮጵያ ነች። ጉዳት የደረቡት ሰባት ኢትዮጵያ ነች። መከላከያ ሰራዊት ማለት ኢትዮጵያ ህልውና ነው የተነካው። ከሰልፈኞቹ መካከል አቶ ሽታ የኪያም አገር በሁለት መንግስት አይመራም ሲሉ ተናግረዋል። ኢትዮጵያ መንግስት እየወሰደ ያለው ትክክለኛ አቋም ነው ነው የሚለው ዲሞክራሲ አለ በሀገራችን ተዋይትን መፍታት ሲገባል ወደ ጦርነት መግባት ያለባቸው መወያየት አለባቸው። በየጠረፍ ጦርነት መግባት እንዳለ ህግ አልገዛ ማለቱ አግባብ አይደለም የምለው ነው አቋም ያለኝ። አገር በሚጠብቅ የአገር መከላከያ ሰራዊት ላይ የተፈጸመው ጥቃት በፍጹም ተቀባይነት የሌለው ና ህዝቡን ያሳዘነ ድርጊት መሆኑን የተናገረው ደግሞ አቶ አዳን አሸናፊ ናቸው። ከራሱ ወገን እንደዚህ አይነት የጥቃት ዜና መስማት እያማል ነው ያሉት። ሀገራችን እየጠበቀስ ረዥም ዓመታትን የቆየ ሰራዊት ላይ የተደረገው ህገ ወጥ ድርጊት እና ጭፍጨፋ ትክክል እንዳልሆነ የሲዳማ ብሔራዊ ክልላዊ መንግስት ህዝብ እንደ ህዝብ ዛሬ በነቂስ ወጥቶ ያወገዘ ያለበት አቋሚ ነው ያለው። ተገባይ አይደለም። ህወሀት በመከላከያ ሰራዊት ላይ የፈጸመውን ጥቃት እናወግዛለን። መንግስት በቡድኑ ላይ ህግ ለማስከበር እየወሰደ ያለውን እርምጃም እንደግፋለን። መስዋዕትነታችሁ ለአገር ክብርና ለአንድነታችን በመሆኑ መቼም አንዘነጋችሁም። ሀገራችን ኢትዮጵያ በእናጡት ነካሾች አትፈርስም የሚሉና ሌሎችም ቁጥራቸው እጅግ የበዙ መፈክሮች የታዩ ሲሆን አብዛኛዎቹ ለመንግስት ያላቸውን ድጋፍ የሚገልጡና በመከላከያ ሰራዊት ላይ የተፈጸመውን ጥቃት የሚያወግዙ ነበር። በሰልፉ ላይ የተገኙት የሲዳማ ክልል ፕሬዚዳንት አቶ ደሳሌ ዳሞም ኢትዮጵያ በብዙ ፈተናዎች ውስጥ ያለፈች፣ ዛሬ ላይ የደረሰች የማትፈርስ ጠንካራ ሉዋላዊት ሀገር ነች ብሏል። ከጠላት ጋር ተባብረው እንደሚሰሩ በገለጹት መሰረት የብሔር ብሔረሰቦች ተምሳሌት የሆነውን የመከላከያ ሰራዊታችንን በምሽት በማጥቃት የመደምሰስ ሙከራ አድርገዋል። ደግናው ሰራዊታችን ጠንካራ መከላከል ያደረገ ቢሆንም ይቅር የማይባልላቸው አሳፋሪ ተግባር ፈጽመዋል። መንግስት እስካሁን ችግሩን በሰላማዊ መንገድ በውይይትና በድርድር ለመፍታት ያደረጋቸው ጥረቶች የሚደነቁ ቢሆኑም በጽንፈኛ ቡድን ተቀባይነት አጥተው በመክሸፋቸው ይልቁን እኩይ ተግባራቸውን ተጠናክረው የብዙ ሰው ሕይወት እንዲጠፋ በር የከፈቱ በመሆናቸው በማደናገሪያ እንዲደራደር ጥሪ የተጀመረው ሕግ የማስከበር ሀገር የማዳን ዘመቻ ላፍታም እንዳይቆም እንጠይቃለን። የህግ የበላይነት ተረጋግጦ ሰላም እንዲሰፍን ከመንግስት ጎን በመቆም መከላከያ ሰራዊትን በሚያስፈልገው ሁሉ ለመደገፍና ለማጠናከር የሲዳማ ብሔራዊ ክልላዊ መንግስትና ህዝቡ ዝግጁ መሆኑን አስታውቀዋል። ሐዋሳ ከተማ የተካሄደው ሰልፍ ከተለያዩ አቅጣጫዎች ወደ መስቀል አደባባይ በማቅናት የተደረገ ሲሆን የአሊንከን ተፈጽሟል። በተመሳሳይ ሰላማዊ ሰልፎቹ በኦሮሚያ ክልል በጅማ በአጋሮ በበደሌ በምስራቅ ሐረርጌ በአርሲ ዞኖችና በአፋር ብሔራዊ ክልላዊ መንግስት ሰመራ ከተማ እንዲሁም በሌሎችም አካባቢዎች የተካሄደ ሲሆን በሰላም ተጠናቋል ተብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም